የልዕለ ሀያለው ሀገር ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ትናንት በሰጡት ጋዜጣዊ መግለጫ ኢትዮጵያ ያስመዘገበችውን እድገትና በሶማሊያ አሸባብን ለመውጋት የምታበረክተውን አስተዋጽኦ አድንቀዋል። ኢትዮጵያውያን ጠንካራ ተዋጊዎች በመሆናቸውም አሜሪካን ወታደሮቿን ሶማሊያ ውስጥ ማሰማራት እንደማያስፈልጋት ነው የገለጹት። ኦባማ ኬንያ ካደረጉት ንግግር ይልቅ በኢትዮጵያ ቆጠብ ያሉ ይመስላሉ ያሉት የፖለቲካ ተንታኝ ዩሱፍ ያሲን ኢትዮጵያ አሸባብን ሞጋቷ የራሷንም ጸጥታና ሰላምን ለማግኘት እንደሆነ ይገልጻሉ። ይህ በአጠቃላይ መልኩ ለኦባማ ጉብኝት ብዙ ተብለዋል። የተለያየ ድርጅቶችም ሆነ የፖለቲካ ሀይሎች ለራሳቸው በሚጠቅማቸው መልክ ለመተርጎምም ሆነ ለማየት እየተሞከረ ነው። ግን ዋናው ቁም ነገር ይመስለኛል፣ በኬንያ ላይ የነበረው ነፃ የሆነ አባባሎች እና ቀጥታ ስለ ሙስና፣ ስለ ወጣቶቹ፣ ለሴቶች እንደዚህ በመሳሰሉት ቀጥታ በመናገር እና የልባቸውን ከመናገር ይልቅ በኢትዮጵያ ጥንቃቄ እያሳዩ ይመስላሉ። ፕሬዚደንት ኦባማና ኢትዮጵያን ሰራዊት ሚና መመስገናቸው እንዳለ ሆኖ የኢትዮጵያ ሰራዊት በአንድ መልኩ ጎረቤት በሆነችው አገር ያለውን አንድ አሸባሪ ኃይል በሚዋጋበት ጊዜ ለአሜሪካና ለአጠቃላይ ዓለም አቀፍ ሽብርተኝነትን ብቻ ሳይሆን የራሱን ጸጥታና ሰላምን ጭምር ነው የሚያስከብረው ማለት ይቻላል። ፕሬዚዳንት ባራክ ኦባማ በትናንቱ ጋዜጣዊ መግለጫቸው ሲሰራጫቸው በዲሞክራሲ መንገድ የተመረጠ መንግስት ማለታቸውን በተመለከተ የፖለቲካ ተንታኝ ዩሱፍ ያሲን በመቀጠል እኔ የእንግድነትም ጭምር ነው የዲፕሎማሲ ብቻ ሳይሆን እንግድነትም ጭምር እስከሆነ ድረስ እኔ ፕሬዝደንት ኦባማ መቼም ኢትዮጵያ ውስጥ ያለው መንግስት መቶ በመቶ ድምጽ ተመረጥኩ በሚልበት ጊዜ ያምናል የሚል ግምት ማንም አይኖረውም። ኦባማ በጋዜጣዊ መግለጫቸው ሀገራቸው በዲሞክራሲ የተመረጠን መንግስት በኃይል ለመጣል የሚንቀሳቀስን ቡድን እንደምትቃወምም ተናግረዋል። በሌላ በኩል ደግሞ ተቀማጭነቱን በዩኤስ አሜሪካ ያደረገ በኤርትራ የሚንቀሳቀስ የኢትዮጵያ መንግስት ተቃ ቃዋሚ ቡድንን የሀገራቸው የስለላ ድርጅት አሸባሪ ሲል አለመፈረጁንም ግልጽ አድርገዋል። የፖለቲካ ተንታኙ ዩሱፍ ያሲን እነዚህ ድርጅቶች የሚኖሩት አሜሪካ ከሆነ ጽህፈት ቤታቸው አሜሪካ ከሆነ ድረስ እኛ ቢሆኑ ኖሮ እዛም አይቀመጡም ቢሮም አይኖራቸውም። ስለዚህ አሜሪካ መንግስት ያሳስባኛል ያለው እነዚህ ድርጅቶች አሁን መንግስትን በትጥቅ ትግል እናስወግዳለን የሚለውን ሳይሆን ሚያሳስባቸው ሚያሳስባቸው እነዚህ ድርጅቶች ወደ ብር ስራ ማለት ለነሱ በሚሰጡት ትርጉም ያልታጠቁትን ሲቪሎችን ወደ ማጥቃት በሚሄዱበት ጊዜ ይመስለኛል። ፕሬዚደንት ኦባማ በጋዜጣዊ መግለጫቸው የፖለቲካ ተቃዋሚዎች ድምፅ እንዲሰማ ጠይቀዋል። ሁሉም ድምፆች ሲሰሙ፣ ሰዎች የፖለቲካ ሂደቱ አካል መሆናቸውን ሲያውቁ፣ አንድ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ ብቻ ሳይሆን የፈጠራ ችሎታም ይዳበራል ብዬ አምናለሁ ሲሉ የተናገሩት ኦባማ የፕሬስ ነጻነት እንዲጠበቅም ጠይቀዋል። ይህ እንግዲህ ላይ ኦባማ ይህንን የኢትዮጵያ ጋር ያለውን ግንኙነትና አሁን ያደረጉት ጉብኝት ከዴሞክራሲ ያል ካልሰፈነባቸው ከሁለት ሀገራት ጋር ባላቸው ግንኙነትና በሚያደርጉት መስተጋብር ጋር አስተያይተዋል። ማለት ከማይነማር ወይም በርማ እና ቻይና ጋር ነው። እነዚያ ሀገሮች ጋር የሚደረገው ንግግር በቀጥታ ውጤቱ በአንድ ጊዜ የሚታይ ሳይሆን በረጅሙ የሚታይ ውጤትና በሀገሮች ጋር በመነጋገር በእነሱ ላይ ተጽዕኖ የማሳረፉና የማሳደሩ የሚገ የሚገኘው የረጅሙ ጊዜ ውጤት አድርጎ ነው የሚመለከቱ ይመስለኛል። በአጠቃላይ መልኩ ጥሩ ነው። እኔ መቼም እንደ እንግዳና እንደ አንድ የሀያሉዋ መንግስት መሪ በአንድ በኩል ቀጥታ ከመናገር በጥንቃቄ የሚያደርጉት አባባሎች አሉ። በሌላ በኩል ደግሞ ግን በዛ በአባታቸው አገር ኬንያ ያሳዩትን ቀጥታ የመናገር እና የተሰማቸውን እንደ ልብ የመናገር ስሜት በኢትዮጵያ ጥንቃቄ ማድረጋቸው ነው የታየኝ። በስልጣን ላይ ለመቆየት በእድሜ አላረጃውም ሲሉ ዛሬ ለአፍሪቃ ህብረት ንግግር ያደረጉት ፕሬዚዳንት ባራክ ኦባማ ለሶስተኛ ጊዜ ግን መመረጥ እንዳይችሉ ህግ እንደሚያገዳቸው ገልጸው የሀገራቸውን ህገ መንግስት በመቀያየር ስልጣን የሙጥኝ ለሚሉ መሪዎች የአፍሪቃ ህብረቱ ማውገዝ እንዲለምድ መልእክታቸውን አስተላልፈዋል። ጋዜጠኞችና ተሟጋቾች እየታሰሩ ዲሞክራሲያዊ መንግስት አለ ብሎ መናገር እንደማይቻልም ሳይገልጹ አላለፉም። ሴቶችን መበደልና መድፈር ይቁም ያሉት ፕሬዚደንት ባራክ ኦባማ ይህንን ያደረገውን መቅጣት ይኖርባቸዋል ቸዋል ሲሉ በንግግራቸው አስተጋብተዋል። ኢትዮጵያ የተለያዩ ብሔር ብሔረሰቦች የሚገኙባት በዓለም እንደ ምሳሌ የምትጠቀስ ሀገር መሆኗንም ፕሬዚዳንት ኦባማ አስምረውበታል።